ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል አድማጮቻችን። የእሁድ ታህሳስ 3 2008 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። የራሳቸውም እንዲያውም ተቃዋሚዎች የሆኑት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ናቸው፣ ውይይት ይኖረናል። በተጨማሪም ትናንትና ከተጠናቀቀው 21ኛው ዓለም አቀፍ የአየር ንብረት ጉባኤ ጋር የተያያዘ ዝግጅትም ይዘንላችኋል። ዓለም አማካኝ ሙቀት መጠን በሁለት ሲጨምር አፍሪካ ውስጥ በሶስት ነጥብ አምስት እንደጨመረ ነው። ዶክተር ሙልጌታ መንግስት ይባላሉ። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪና በፓሪሱ ጉባኤ ላይም ከኢትዮጵያ ተደራዳሪዎች አንዱ ናቸው። ምንድን ነው መጨረሻ ላይ በረጅም ጊዜ እንደ አለም ሀገራት ምንድን ነው ግባችን የሚለው ራሱ ግልጽ አይደለም። ለምሳሌ ምንም ልቀት እንዳይኖር ነው የዛሬ መቶ ዓመት የሚፈለገው። ያንን ለምሳሌ እነ ሳውዲ አረቢያ የመሳሰሉት እነዚህ በቅሪታዊ ነዳጅ ላይ የተመሰረተ ምጣኔ ሀብት ያላቸው ሀገራት ይህንን አይነት ነገር አይፈልጉትም። ዶክተር ጌታቸው አሰፋ የተፈጥሮ አካባቢ ሳይንቲስት የደህንነቱ ተሟጋችና በካልገሪ ዩኒቨርስቲ ተባባሪ ፕሮፌሰር ናቸው። በምሽቱ ሀሳቦቻቸውን ትሰማላችሁ። የአዲሱ የወጣቶች ዝግጅታችን የጋቢና ማሰናጆች ልዩ ልዩ ዝግጅቶችን ይጋብዟችኋል። እነዚህን ይዘን እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን ያለም ዜና እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ቡሩንዲ ባለፈው ዓመት ግንቦት ከከሸፈው የመፈንቅለ መንግሥት ሙከራ ወዲህ ሌላ ከባድ ሁከት ውስጥ ገብታለች። የግንቦቱ መፈንቅለ መንግሥት የተሞከረው ፕሬዚደንቱ ፒየር ኮሩንዚዛ ለሌላ ሦስተኛ የሥራ ዘመን እወዳደራለሁ ሲሉ ካስታወቁ ጥቂት ሳምንታት በኋላ እንደነበር አይዘነጋም። በቡሩንዲ ጦር ሠራዊት መግለጫ መሠረት ትላንት ዋና ከተማዋ ቡጁምቡራ ውስጥ ማንነታቸው ያልታወቀ ታጣቂዎች በሦስት ወታደራዊ ተቋማት ላይ ባደረሱት ጥቃት 87 ሰዎች ተገለዋል። ፖሊስ ወንዶችን እጆቻቸውን ወደኋላ እያሰረ ከተማይቱ ውስጥ መረሸን ጀምሯል ተብሎ ስለቀረበው ክስ ግን ጦር ሰራዊቱ የሰጠው ምንም አስተያየት የለም። አሁን ከመሸ በደረሰን ሌላ ዜና ዩናይትድ ስቴትስ ዜጎቿ ቡሩንዲን ለቀው እንዲወጡ መክራለች። በማዕከላዊ አፍሪካ ሪፑብሊክ ዛሬ በአዲስ ሕገ መንግሥት ላይ ረፈረንደም እየተካሄደ ነው። ላለፉት ሶስት ዓመታት የዘለቀውን ሁከትና መከፋፈል ለማብቃት በተያዘ ጥረት ነው ተብሏል። ሕዝበ ውሳኔው የሚካሄደው ሂደቱ ግን በበርካታ የዋና ከተማይቱ ባንጉይ ድምፅ መስጫ ጣቢያዎች ተስተጓጉሎ ታይቷል። የረፈረንደሙ ደጋፊዎችና ተቃዋሚዎች ተኩስ መለዋወጣቸውና አነስተኛ ግጭቶችን መከሰታቸው ተዘግቧል። አዲሱ ሕገ መንግሥት ፕሬዝደንቶችን በሁለት የአምስት ዓመት የሥልጣን ዘመን ለመገደብና የሃይማኖት ነጻነት እንዲከበር ጥሪ ያቀርባል። የዓለም ሀያላን ኃይሎች በተባበሩት መንግሥታት የሚደገፈውንና የተከፋፈለውን የሊቢያ መንግሥት አንድ ለማድረግ በታቀደው ሐሳብ ላይ ከሊቢያ ባለሥልጣናት ጋር ተገናኝተው እየተነጋገሩ ነው። ንግግሩ እየተካሄደ ያለው የፊታችን ረቡዕ በእቅዱ ላይ ስምምነት ከመፈረሙ በፊት ነው። ዛሬ ሮም ውስጥ የተካሄደው ውይይት የተመራው በኢጣሊያ ውጭ ጉዳይ ሚኒስትር ፓውሎ ጄንቲሎኒ እና በዩናይትድ ስቴትስ ዋቻቸው ጆን ኬሪ ነው። በውይይቱ ላይ ዓለም አቀፍ እውቅና የተሰጠው የሊቢያ መንግሥት ተወካዮችን ጨምሮ ተቀናቃኝ ሚሊሻ ጥምረቶችም ተገኝተዋል። ኬሪና ጄንቲሎኒ በተናጠል ከተባበሩት መንግስታት ድርጅት፣ ከአውሮፓ ህብረት፣ ከአፍሪካ ህብረትና ከአረብ ሊግ ተጠሪዎች እንዲሁም ከ17 አገሮች ተወካዮች ጋር ተገናኝተው ተነጋግረዋል ተብሏል። የሊቢያ ተቀናቃይ መንግስታት ይህን በዓለሙ ድርጅት የተደገፈ የሰላም እቅድ በመጪው ረቡዕ ሞሮኮ ውስጥ በይፋ ይፈርማሉ ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፓሪስ ላይ የተደረሰውን የአየር ንብረት ለውጥ ስምምነት ዓለምን መቀየር የሚችል ተግባር ሲሉ አወድሰዋል። ይህ ስምምነት ያለችንን ብቸኛ ዓለም ለመጠበቅ የሚያስችል ሁነኛ አማራጭ መሆኑን ያሳያል ሲሉም አክለዋል። ሁለት መቶ የሚጠጉ ሀገሮች የበካይ ጋዞችን ትነት ለመቀነስ ተስማምተው በፊርማ ማጽደቃቸው የአየር ንብረት ለውጥ ለማምጣት ፍላጎቱና ችሎታውን እንዳላቸው ለዓለም ያሳዩበት ነው ሲሉም ፕሬዚደንት ኦባማ በመግለጫቸው አወድሰዋል። በመጨረሻም የሰሜን ምዕራብ ፓኪስታን ባለሥልጣናት እንደተናገሩት ዛሬ በአንድ የልብስ መሸጫ ገበያ መሃል የፈነዳ ቦምብ በትንሹ 23 ሰዎችን ገሎ ሌሎች 55 ጎድቷል። ፍንዳታው የደረሰው አፍጋኒስታን ድንበር አቅራቢያ በሚገኘው የኩራም ብሔረሰብ ራስ ገዝ አስተዳደር ማዕከል በፓራቺነር መሆኑ ተዘግቧል። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በመግቢያው ወዳስተዋወቅናችሁ ወቅታዊ ጉዳዮችን የተመለከቱ ዝግጅቶች ይሆናል። አሁን የምናልፈው የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ በቅርቡ በምስራቅ አፍሪቃ ጉብኝት አድርገው ኬንያን፣ ዩጋንዳንና ማዕከላዊ አፍሪካ ሪፑብሊክን መጎብኘታቸው ይታወሳል። በአቡኑ ጉዞ ወቅት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም አብረዋቸው ተጉዘዋል። አቡነ ሱራፌል የካርዲናልነት ሲመት ከቫቲካን የተሰጣቸው በቅርቡ ሲሆን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ፕሬዝደንትና የምስራቅ አፍሪቃ ኤጲስቆጶሳዊ ጉባኤዎች አባላት ኅብረት ዋና ስራ አስፈጻሚ ናቸው። ብፁዕ ካርዲናል ብርሃነ ኢየሱስ ከአቡነ ፍራንሲስ ጋር ጉብኝት ላይ በነበሩበት ጊዜ ሰሎሞን አባተ በስልክ አግኝቷቸው በበርካታ የኢትዮጵያ አካባቢዎችና ዓለም አቀፋዊ ጉዳዮች ላይ አነጋግሯቸው ነበር። ለዛሬ የብዙ ኢትዮጵያውያን ጥያቄ የሆነና ጣሊያን ኢትዮጵያን ወራ በነበረ ጊዜ ቫቲካን ተጫውታው ነበር ስለሚባል ኢትዮጵያውያኑም ስለዚያ ቫቲካን ኢትዮጵያን ይቅርታ ልትጠይቅ ይገባል ስለሚሉበት ጉዳይ ያደረጉትን ውይይት ያቀርብላችኋል። አባታችን የብፁዕነትን ትኩረት መሳብ የምፈልግበት አንድ ጉዳይ አለ። የኢትዮጵያና የቫቲካንን ጉዳይ ካነሳን፣ አንድ ዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ የሚባል እንቅስቃሴ አለ በዓለም ዙሪያ አሁንና የበርካታ ኢትዮጵያውያንን እና የኢትዮጵያውያን ወዳጆችና ደጋፊዎችን ፊርማ እያሰባሰበ ነው የሚገኘው። ለብፁዕነታቸው በጥቅምት 16 206 ዓ ም አንድ ደብዳቤ ጽፎ ነበረ። ከዛ በፊትም በነሐሴ 997 ዓ ም እንደዚሁ ጽፎ ነበረ። ለራሳቸው ለአቡነ ፍራንሲዝም ባለፈው የካቲት በ206 ዓ ም በኢትዮጵያ አቆጣጠር ማለት ነው ደብዳቤ ጽፎ ነበረ። ለቅዱስነቶም እንደዚሁ ሰሞኑን የጻፈው ደብዳቤ አለ። ጥር 3 207 ዓ ም ደብዳቤ ደብዳቤ ጽፏል። ይኸው ማህበር በዚህ ደብዳቤ ላይ የማህበሩ ጥያቄ ምንድን ነው? ኢትዮጵያ በጣሊያን ተወራ በነበረ ጊዜ ቫቲካን ያን ጊዜ ለነበረው የወራሪው የሙሶሊኒ ጦር ቡራኬ ወይም ይሁንታ ሰጥታለች። በዚህም ምክንያት አንድ ሚሊዮን ኢትዮጵያውያን ሲገደሉ የቫቲካን እጅ ወይም ትብብር ነበረበት። በዛ ውስጥ አዲስ አበባ ከተማ ውስጥ በሶስት ቀናት ውስጥ ሰላሳ ሺህ ሕዝብ ተጨፍጭፏል። ብዙም ንብረት ወድሟል እና ቫቲካን የኢትዮጵያን ህዝብ ይቅርታ ልትጠይቅ ይገባል። የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ እንዲከፍል ይገባል። ኢጣሊያና ቫቲካን ከኢትዮጵያ የተዘረፉት ንብረቶች እንዲመለሱ መስራት አለባቸው። የተባበሩት መንግስታት ድርጅት በኢትዮጵያ ላይ የተፈጸመውን የጦር ወንጀል እንዲመዘግብ በቅርቡም በጣሊያን አፊሌ ከተማ ውስጥ ለፋሽስቱ ለሮዶልፎ ግራዚያኒ የቫቲካን ተወካይ በተገኙበት የተመረቀው መታሰቢያና መናፈሻ እንዲወገድ እንደዚህን ጥያቄዎች የያዘ ደብዳቤ ለቅዱስነቶ ጽፎ ነበረ። የቫቲካንም ተከታታይ አባቶች ሊቃነ ጳጳሳት እንዲያውቁት እንደዚሁ ደብዳቤ ጽፏል። ይሄ ማህበር ለመሆኑ አባታችን እርሶ ይህንን ጉዳይ ያውቃሉ ወይ? በቅርብ ይከታተላሉ ወይ? ካወቁስ ደግሞ ምን ያህል ድረስ ሄደው ይሆን የቫቲካንን የቅዱስነታቸውን የርእሰ ሊቃነ ጳጳሳቱን ትኩረት እንዲያገኝ ይሄ ጥያቄ? እርግጥ ነው ይሄ ላይ አሁን ብቻ አይደለም የተነሳው፣ ቀድሞም ነው የተነሳው። አሁን ግን የተጠቀሰው ማህበር ተደራጅቶ ለእኔም ጽፈውልኝ እኔም ጽፌላቸዋለሁ መልስ ሰጥቻለሁ። በእኔ በኩል የሚመለከተውን ግን፣ እነሱ የጻፉት ቀጥታ ለቫቲካን ለርዕሰ ሊቃነ ጳጳሳት በፊት ለርዕሰ ሊቃነ ጳጳሳት ቤኔዲክቶስ አስራ ስድስተኛ ነበር። አሁን ደግሞ ለርዕሰ ሊቃነ ጳጳሳት ፍራንሲስኮስም ጽፈዋል እና ይሄ ማህበር የበዙ ስራው ሁኔታዎችን እየቀጠለ ነው። አንዳንድም ታሪካዊ መረጃዎች የተባሉትንም እያሰባሰበ በዚህ በዌብሳይቱም ላይ ይገኛሉ ይታያሉ። በዚህ ጉዳይ ላይ እንግዲህ የታሪክ ሰዎች ታሪኩን በደንብ የሚያጠና እና ደግሞም በዛን ጊዜ ተደረገ የተባለውን ነገር በጽሁፍ አስደግፎ የሚመራመር የታሪክ ሰው ያስፈልጋል። ምክንያቱም ከዚህ በፊት ከሺ ዘጠኝ መቶ ሰላሳ አምስት እስከ ሺ ዘጠኝ መቶ እንበል አርባ አምስት ያለው የበፈረንጅ አቆጣጠር ነው ምነግር። ያን ጊዜ የነበረው ጽሑፍ ሁሉ በአርካይብስ ውስጥ በምስጢር ተይዞ ነበር። አሁን ግን ይፋ ወጥቷል። ስለዚህ በቫቲካን ላይብረሪ ሄዶ ይህንን ማጥናት ይቻላል። በዛን ጊዜ የነበሩት ርዕሰ ሊቃነ ጳጳሳት ፒዮስ አስራ አንደኛ ነው የሚባሉት እና እንዲያውም ፒዮስ አስራ አንደኛ ናቸው ቫቲካን ሲመሰረትም ከሙሶሊኒ ጋር ይሄ አንድ የላትራን ስምምነት ተብሎ አሁን ያለችው ቫቲካን እንደ መንግስት ታውቃ የተመሰረተችው በፈረንጅ አቆጣጠር ሺ ዘጠኝ መቶ ሀያ ዘጠኝ ነው። ከዛ በፊት እንግዲህ ቫቲካን ሰፋ ያለ ግዛት የነበረውና ርዕሰ ሊቃነ ጳጳሳትም ይበልጥ ወደ ዓለሙ ግዛት ውስጥ የነበሩበት ነው። ከዛ በኋላ ግን ቫቲካን ጠባብ ባለች ሁኔታ ላይ የመንፈሳዊ ስራን ለመስራት የሚያበረታታ ሁኔታ ተመስርቶ ነው እንግዲህ በሙሶሊኒ መንግስት ጊዜ ያ ስምምነት የተደረገው። እኚህ ርዕሰ ሊቃነ ጳጳሳት ፒዮስ አስራ አንደኛ ብዙዎች ታሪክ ጸሐፊዎች እንደሚሉት የራሳቸውም እንዲያውም ተቃዋሚዎች የሆኑት ካቶሊካውያንም ያልሆኑ ማለት ነው በጻፉ ጽሁፍ ላይ እኚህኛው ርዕሰ ሊቃነ ጳጳሳት ፒዮስ አስራ አንደኛ የሙሶሊኒ ደጋፊም አልነበሩም። የሂትለርም ደጋፊም አልነበሩም። ይሄን ሲባል ግለሰብ ጳጳሳት ወይም ካርዲናሎች ወይም ደግሞ ሌሎች ካቶሊካውያን አልደገፉም ማለት አይደለም። ግን ራሱ ሂትለር እንኳን ሮምን ለመጎብኘት በመጣ ጊዜ እሱን ላለማየት እሳቸው ቫቲካንን ትተው ወደ ሌላ ቦታ እንደሄዱ ተጽፏል። አሁን እንግዲህ ስህተት የሚደረገው ብዙም ጊዜ ሁለት ነገሮችን በማደባለቅ ይመስለኛል። ኢትዮጵያን የወረረ የፋሽስት መንግስት የጣሊያን መንግስት እንጂ ቫቲካን አይደለች። ቫቲካን ወታደር የላትም ምን የላትም ከአንድ ሺ ህዝብ በላይ የሌላት አገር ናት። ግን ፋሽስት መንግስት ነው ኢትዮጵያን የወረረ ጦርነት የሚያደረገ የመርዝ ጋዝ በትኖ ህዝብ የጨረሰ ቅድም እንዳልከውም አንተ የካቲት አስራ ሁለት ብዙን ሰው የጨፈጨፈው የፋሽስት መንግስት ነው። በዚህ ላይም ደግሞም እኔም ራሴም ለሚመለከታቸው ነገር ያለው የራሴ አጎት ስምዖን አደፍርስ የሚባል በግራዚያኒ ላይ ቦምብ ለመጣል የሞከሩትን ሰዎች ለማሸሽ በሞከረበት ጊዜ ተይዞ እሱ ራሱ እዚህ ውቤ እራስ ውቤ ሰፈር የሚባል አስተባልን ከነበረ እስር ቤት ደጃች ውቤ ሰፈር በታሰረበት ጊዜ በመርፌ ነው የተገደለው። እህቱ ናት ሸዋ ረገድ አደፍርስ ወርቅ አድርጋ ምን ብላ አሁን እሱ ተቀብሯል። ጴጥሮሶ ጳውሎስ እና ካቶሊካውያንም ብዙ የተጎዱበት ጊዜ ነው። ያን ጊዜ ኢትዮጵያውያን ካቶሊካውያን ማለቴ ነው። እና አርበኞችም አሉ እንደዚሁ በውስጥ እና ፋሽዝም መንግስትንና ቫቲካንን ማደባለቁ ትክክል አይደለም። ባርከዋል የሚባለው ርሰ ሊቃነ ጳጳሳቱ ሳይሆን በጣልያን ፋሽስት መንግስት ውስጥ የዚህ የነፍስ አባት የተባሉ ካህናት አብረው ይሄዱ ነበር። ጳጳሳትም ሌሎቹም በየወደቡ ላይ ተገኝተው አድርገው ይሆናል እንጂ ርሰ ሊቃነ ጳጳሳት እንዳላደረጉት ነው። በዚህም ላይ ነፍሳቸውን ይማርና በእውነቱ አምባሳደር ዘውዴ ረታ በጻፉት መጽሐፍም ላይ ይሄንን ለማሳየት ሞክረዋል። ግን ይሄ አሁን ተጀመረ እንጂ ጥናቱ በሙሉ አልወጣም። ይሄንን ካልኩ በኋላ የጣሊያን መንግስት ትክክል ካሳ አልከፈለ ምን ከተባለ ይሄንን የሚመለከተው የኢትዮጵያን መንግስትና የጣሊያን መንግስት ነው እንጂ የካቶሊክ ቤተክርስቲያንን እዚህ ውስጥ መጨመር ትክክል አይደለም። ሌላም ሶስተኛ አካል ሊገባ አይቻልም። ምክንያቱም ሁለቱም መንግስታት ራሳቸውን የቻሉ ስለሆኑ የኢትዮጵያ መንግስት ከጣሊያን መንግስት ካስፈለገ የተባበሩ መንግስታት በመሀል ገብቶ መደራደር ይቻላል። እንደ ሰማሁት በታሪክ ተደራድረውም አንዳንድ ካሳ ተደርጓል። በቂ ነው፣ በቂ አይደለም፣ እንግዲህ ይህንን ማየት ያስፈልጋል። ግን በዛን ጊዜ አደራዳሪዎች በነበሩበት ጊዜ ተደራድረው የተደረገ ነገር አለ። ያ በቂ ነው በቂ አይደለም የሚለው እንግዲህ ሁለቱ መንግስታት ናቸው እንጂ ግለሰቦች እዚህ ውስጥ ሊገቡ አይችሉም። ወይም አብያተ ክርስቲያናት ሊገቡ የሚችሉ አይመስለኝም። እና አሁን ይሄ ጥናት መደረግ አለበት። ወደፊትም ካቶሊክ ቤተ ክርስቲያን አሁን ለምሳሌ በካቶሊክነታቸው እዚያ ኢትዮጵያ መጥተው ካህናት የሆኑ፣ ደናግል የሆኑ፣ እንደዚሁ ምዕመናን የሆኑ በሌሎች ኢትዮጵያን ወገኖች ላይ ያደረሱት ግፍ ምን ካለ ይቺ ቤተ ክርስቲያን የመጀመሪያ ናት ይቅርታ የምትጠይቀው። አሁን ርዕሰ ሊቃነ ጳጳሳት በአይሁዳውያንም ተጠይቀው ፒዮስ አስራ ሁለተኛ የተባሉ ጊዜ ስድስት ሚሊዮን አይሁዳውያን ሲገደሉ ካቶሊክ ቤተክርስቲያን የት ነበረች ምናምን ተብሎ ርሰሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ይቅርታ ጠይቀዋል። ግን ብዙም ጊዜ አይሁዳውያንም ራሳቸውን መጠየቅ የሚረሱት በዛን ጊዜ በአሜሪካም ሆነ በሌላም አካባቢ ብዙ አይሁዶች ነበሩ። እነዛ አይሁዶች በየካቶሊክ ቤተክርስቲያን በየገዳሙ እና በየቤተ ክርስቲያኑ ቀሚስ አልብሳ ሲስተም ምንድን ነው፣ መነኮሳት ናቸው ብላ ስትከላከልላቸው ለነበሩ አይሁዳውያን እንኳን ሌሎች አይሁዳውያን አልረዱ። ይሄን አያነሱ የምነሱ ግን፣ ቤተ ክርስቲያን ይህን ሁሉ ሰርታለች። በተቻላን መጠን ግን፣ ብዙ ችግርና ብዙ ግፍ በካቶሊካውያንም ላይ ደርሷል። ይሄም የባሰ እንዳይሆን ደግሞ ጥንቃቄ የሚደረግበት ጊዜ ነበረ። በቅርቡ ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ወደ እሳቸው ልምጣና ወደ ደቡብ አሜሪካ ሲጎበኙ በዛ አካባቢ በተለይ እነዚህ ስፓኒሾች ካቶሊካውያን በእነዚህ ህንዶች በሚባሉት ላይ ብዙ ግፍ እንደሰሩ ህንዶቹ ተናገሩ። እኚህ አቡን ይቅርታ ነው የጠየቁት። በእነዚህ ከስፓኒሽ ሀገር የመጡ እነዚህ አገር አሷብተው የገዙ ወይም አገሮችን ለራሳቸው ጥቅም ሲያውሉ እናንተን ልጆቼን በድለዋልና ይቅርታ ጠይቃለሁ ነው ያሉት። አሁን ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ኢትዮጵያን ለመጎብኘት እድሉ ቢኖራቸው እና በጥናት የተገኘ መረጃ ካለ እኔ እርግጠኛ ነኝ እሳቸው የመጀመሪያ ይሆናሉ ይቅርታ ለመጠየቅ። ግን ባሉ ባልታ ብቻ በአሁኑ ጊዜ መፍረድ አንችልም። አሁን ለምሳሌ ቅድም እንዳልከው ግራዚያኒ በተወለደበት አካባቢ አንድ ሐውልት ተሰራ። እሱ እንግዲህ እዛ አካባቢ ያለው ከንቲባ ነው ልስራ ብሎ የራሱ አመለካከት ነው። በአውሮፓ እንግዲህ ሁሉም የራሱ አመለካከት አለው። ለዚህ እኛ ጨፍጫፊ ለምንለው እሱ ግን መሪ ለሚል አንድ ሐውልት ልስራ ሲል ራሱ ለመስራት ሞከረ። በዛን ጊዜ ይሄንን ጉዳይ ቫቲካን አታውቀውም እዛ የበሮማ ያለች ካቶሊክ ቤተ ክርስቲያን አንድ መንደር ውስጥ ያሉ ካህን እዛ ተገኝተዋል። ግን ይሄ አንድ ካህን እዛ ተገኘ ወይ ቄስ ተገኘ ማለት ቫቲካን ደገፈች ማለት አይደለም። እንዲያውም አልሰሙትም እነሱ ምክንያቱም በዚህ በጣሊያን አንድ ሰበካ ስር ነው የተደረገው። እንዲያውም ያቺ ትንሿ ወረዳ አደርጋለህ ያለችው ዞኑ አስቁሞቷል ነው የሚባለው። ስለዚህ እንዲህ እንዲህ አይነት ነገሮች ሁሉ እየተከሰቱ ነውና እነዚህም ቢሆኑ በደንብ ምርመራ ተደርጎባቸው መሰረታቸው ምን መሆኑ ታውቆ ነው እንጂ ወደ ጽሁፍ መሄድ ያለባቸው ተባለ በሚለው ላይ ብቻ መፍረድ አስቸጋሪ ነው። ስለዚህ አሁንም በጥናት ላይ ነው ያለው ሁኔታው፣ ጥናት እየተካሄደ ነው። የበለጠም ጥናት እንዲደረግ የቫቲካን ላይብረሪም አሁን ክፍት ነው። እንዲሁም በሌሎችም አካባቢ በለንደንም ሆነ በፓሪስ ድሮ በዛን ጊዜ የነበሩ ጽሁፎች ሁሉ ክፍት ናቸውና እዚህም ኢትዮጵያም ውስጥ ያሉ በተለይ በውጭ ጉዳይ ሚኒስቴር ስር የነበረ ሁኔታ ሁሉ ይኖራልና እነዚህ ጥናት ተደርገው ወደ አንድ ይዘት ሲደርሱ ይህ ጉዳይ እንደገና ይነሳል ብዬ አስባለሁ እንጂ እንደ ጥያቄ መነሳቱ እኔ ጥሩ ነው ባይ ነኝ። ግን ደግሞ የተጎዳችው ካቶሊክ ቤተ ክርስቲያን ኢትዮጵያውያን ራሳቸው ካቶሊኮች ኢትዮጵያ ውስጥ ትልቅ ጉዳን የደረሰብን፣ ብዙ አብያተ ክርስቲያናትን አተናል። ብዙ የካቶሊክ ንብረቶች የጠላት ንብረት ተብለው ተወስደዋል። ብዙ ትምህርት ቤቶች በተለይ ገጠር ውስጥ እንሰራባቸው የነበሩ ሁሉ ተወስደዋል። አሁን ከሺ ዘጠኝ መቶ አርባ አምስት ከሁለተኛ የዓለም ጦርነት በኋላ ነው እንደገና አንዳንድ ስራዎችን እንደ ተፈሪ መኮንን ትምህርት ቤት ኢየሱሳውያን ካናዳውያን መጥተው እንዲያስተምሩ ዩኒቨርሲቲውንም ደግሞ ከጃንሆይ ጋር ሆነው እነዙ ኢየሱሳውያን የተባለው ማህበር እንዲያቋቁም የተደረገው አስመራም ላይ የተደረገው ዩኒቨርሲቲም ካቶሊክ ቤተ ክርስቲያን ናት ዩኒቨርሲቲውንም የመሰረተች እና በተለይ ገጠር ውስጥ ያሉት የእኛ ንብረቶች ተወስደው ብል እንደገና ነው የጀመርነው እና ለዚህም ነው አሁን ኢትዮጵያ ውስጥ የካቶሊኩ ቁጥር እንደዚህ ብዙ ሆኖ የማይታይ አሁን ለምሳሌ በኬንያ ሰላሳ ሶስት በመቶ ነው ወደ አርባ ሚሊዮን ይሆናሉ የኬንያ ህዝብ ሰላሳ ሶስት ፐርሰንት ካቶሊክ ነው ኡጋንዳ ላይ እነሱም ወደ እዛው ይደርሳሉ ወደ አርባ ሚሊዮን ግን ወደ አርባ ሰባት አርባ ስምንት በመቶ ካቶሊክ ነው ብዙ አገልግሎት ይሰጣል አሁን እዚህ ብቻ ወደ መቶ ሆስፒታሎች አሉ ገጠር ውስጥ ነው ምን ይሄንን ትምህርት ቤቶች ያም ያህል እና በተለይ ደግሞ ለስደተኛው አሁን ከኢትዮጵያ አሁን ወደ ሰባት መቶ ሺህ ስደተኞችን ታስተናግዳለች፣ አንድ ድሃ ሀገር የምትባል ግን፣ አውሮፓውያን ሰላሳ ሀምሳ ሺህ ስደተኛ ከሶሪያ መጣብን ብለው አሁን ብዙ ነገር እያወሩ ነው። እንዲያውም እነሱ ነበሩ ድሮ ስለ ሰብአዊ መብት ስለምን የሚናገሩት ጥሩ አያያዝ ይደረግላቸው ምናምን። አሁን ግን ህዝቡ ስናይ በብርድና በበረዶ ላይ ነው ያለው። ያው ከሶርያ ከምን ከሚሄደው እና ከዛም ከአውሮፓም መጣ ከሌላም አካባቢ መጣ፣ አንዳንድ አመለካከት እኛም አፍሪካውያን ደግሞ የራሳችንን አመለካከት ይዘን ጥናትም አድርገን ልንቀርብ ወይም ልንዋይ ይገባናል ለማለት ነው። ይሄ የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የሚባለው ማህበር እነዚህን ጥያቄዎቹን የሚያቀርበው ጥናት ላይ ተመርኩዞ እንደሆነ እንደውም የታሪክ ተመራማሪዎች ሁሉ አብረውት በስም የሚጠቀሱ የታሪክ ተመራማሪዎች ሁሉ አብረውት እንደነበሩ ነው የሚገልጸው። ምናልባት አባታችን እርሶ እንዳሉት በቀጥታ ቫቲካን ያን ጊዜ በውጊያ ውስጥ ወይም በጭፍጨፋ ውስጥ ባትሳተፍም የዚህ ህብረት ጥያቄ ምንድን ነው? ቡራኬ ሰጥታለች ነው። ለምሳሌ ምን ይላል? ለብፁዕነቱ በጻፉት ደብዳቤ ላይ በኢትዮጵያ ላይ ለተፈጸመው የጦር ወንጀል በጊዜው በነበሩት ፖፕ ፓየስ 11ኛ ትመራ የነበረችው ቫቲካን ከሙሶሊኒና ከፋሽስቱ አገዛዝ ተባባሪ የነበረች መሆኑ በታሪክ የተረጋገጠ የማይካድ ሀቅ ነው። ለዚሁም ተጨባጭ ከሆነው ብዙ ማስረጃ ውስጥ በቫቲካንና በሙሶሊኒ መሀል የተፈረመው ላተራን የተሰኘው ውል ፖፕ ፓፓየስ 11ኛ የጣሊያንን ንጉሳዊ መሪ የኢጣሊያ ንጉሥና የኢትዮጵያ ንጉሠ ነገሥት በማለት ፖፕ ፓየስ 11ኛ መባረካቸው፣ አጼ ኃይለሥላሴ ለፋሽስቶች የበላይነት ዕውቅና እንዲሰጡ አንድ ሚሊዮን ስተርሊንግ ፓውንድ ጉቦ ለመስጠት መሞከሩ፣ የቫቲካን ቤተ ክርስቲያን ጳጳሳትና ካህናት የፋሽስቱን የኢትዮጵያ ወረራ ለመርዳት ያላቸውን ጌጣጌጥ ማበርከታቸው ወዘተ ሊጠቀስ ይቻላል። ሌላም ዝርዝር ማስረጃ ስላለ ማቅረብ ይቻላል የሚሉ ቃላትን አስፍሯል። ለብፁዕነቱ በጻፈው ደብዳቤ ለሕዝቤ ማህበሩ፣ እና እንግዲህ የነሱ ጥያቄ በዘፈቀደ የተነሳ ወይም ባሉ ባልታ ላይ የተመረኮዘ ሳይሆን የታሪክ ምርምርን ያካተተ ማስረጃዎችንም እና ሰነዶችን ያካተተ ነው ነው የሚሉት። አዎ እንግዲህ ቅድም እንዳልኩት ይህ ነገር ጠለቅ ባለ ሁኔታ ጥናቱ ቀርቦ ቫቲካን መልስ የሚሰጥበት ነው የሚሆነው። ቀጥታም ቅድም እንዳልኩት ጥያቄ የቀረበው ወደዛ ነው። ያን ጊዜ መልስ ከቫቲካን በሚሰጥበትም ጊዜ ለእኛም መልስ ይሆናል ብዬ ጠብቃለሁ። አሁን ለምሳሌ እዛው ጣሊያን ሀገር ያለች በሮማ ዩኒቨርሲቲ አስተማሪ የሆነች ሉቺያ ቼች የምትባል ኢል ፓፓ ኖን ዴቬ ፓርላሬ የሚል መጽሐፍ የዛሬ ሁለት ዓመት ወይም እንደዚያ አሳትማለች። ማለት በዛን ጊዜ ፓፓው ተለጉመው ነበር እንዳይናገሩም ሆነው ነበር። እና ምናልባት በአንዳንድ ሁኔታ ውስጥ እንደዚህ የበላይ ሆኖ በሚመጣበት ጊዜ፣ ጫና በሚኖርበትም ጊዜ ቤተ ክርስቲያንም የመናገርም ወይም የመቃወምም ሁኔታ ላታሳች ትችላለች፣ ግን ተስማምታለች ማለት አይደለም። እኛም እኮ በእንተ ቪክቶር ኤማኑዌሌ ብለን ቅዳሴ ቀድሰናል። ግን ይሄ ተስማማ ማለት አይደለም፣ እና በዛን ጊዜ ግን የነበረው ጫና ነው። ይህን ሁሉ እንግዲህ ቫቲካን አጥንቶ ጉዳዩ ላይ ከደረሱና እውነትም እንዲህ አይነት ነገር ካለ ይቅርታ ቤተ ክርስቲያን የማትጠይቅበት ሁኔታ ያለ አይመስለኝም። ግን በጥናት ላይ ያለ ነገር ስለሆነ ነው ቅድምም ጥናቱ ይቀጥል ያልኩት። ለመሆኑ አባታችን መቼም ለቫቲካንም ለቅዱስ አባታችን ለራሳቸውም ከእርሶ የቀረበ ሰው የለም ከኢትዮጵያ ወገን እና ምን ያህል ይታወቃል? ይሄ ጥያቄ ይሄ ጉዳይ በቫቲካን ዘንድ ይሄ የሚታወቀው እንግዲህ ቫቲካን ያው ትንሹም መንግስት ብትሆን ብዙ እንበለው እኮ እነሱ ዲካስተሪ ስም ይሉት አላቸው ብዙ ሚኒስትሮች፣ እንበለው እንደ ውጭ ጉዳይ ሚኒስቴር ወይም እንደዚህ ሁሉ የሚል አለ እና እነሱ ጋር ነው ይሄ ነገር የሚደርሰው፣ ፓፓው ጋር እንከን አይደርስም። እና እነዛ አጥንተው እንግዲህ የቫቲካን አምባሳደርም አሉ እዛ አዲስ አበባም፣ እነሱም ጋር ከሌሎችም እንዲሁም ተወያይተው ከሌሎችም አገሮች ጋር ተመካክረው ነው እንግዲህ መልስ የሚሰጥ እና ተጨባጭ ነገር ካለው ምንም በእኛ በኩል ምንም ችግር የለውም። ያ መረጃ ወደ እኛም በግልባጭ እንድናቀው ይደረጋልና በእውነቱ ግፍ ከተሰራ እና ይቅርታ መጠየቅም ካለ ቅድም እንዳልኩት ቤተ ክርስቲያን የመጀመሪያ ናት። እንዲያውም በዓለም ደረጃ ቅድም ያልኩህ ቅዱስ ዮሐንስ ጳውሎስ ዳግማ የሁለት ሺህ የፈረንጆቹ ሲገባ ለመላው ዓለም ይቅርታ ተንበርክከው ጠይቀዋል የእኔ ካቶሊካውያን ምእመናን ወንዶችም ሴቶችም በፈጸሙት ኃጢአት ዓለምን ይቅርታ ጠይቃለሁ ብላ ይቅርታ የጠየቀች ቤተ ክርስቲያን ናት እና በይቅርታ በመጠየቅ አትታማምና ይሄ ነገሩ ግን ተረጋግጠው በእሷም በኩል ባሉ ተመራማሪዎችና እነዚህም ባሏቸው ተመራማሪዎች ውጤቱ አንድ ደረጃ ላይ ሲደርስ አንድ መደምደሚያ ላይ እንደርሳለን የሚል ተስፋ አለኝ። መቼም አባታችን እርሶ እንዳሉት የሰጡትን ምክር አግባብነት ያለው ነው። እንዲህ አይነት ትልቅ ጉዳይ በጥናት በምርምርና በማስረጃ የተደገፈ ቢሆን ይመረጣል። እንዳሉት ይህንን ጥናት ለማስፋትና በጥልቀትም ማስረጃዎችን ማሰባሰብ እንዲቻል አባትነቶ እርስዎ በግሎ እንደገና የኢትዮጵያ ካቶሊካዊት ቤተ ክርስቲያነስ እና ሴክሬታሪያቱ ሊያደርጉት የሚችሉት ተሳትፎ ድርሻ ሊጫወት የሚችሉት ይኖራል ብለው ያስባሉ? አባታቸው። በጣም እንጂ በጣም እንጂ አንድ ኮሚቴም እያቋቋምን ነውና ያ ኮሚቴ ጥናቱን እያደረገ ይሄዳል። ከነዚህም ሰዎች ጋር ግንኙነት እያደረገ ይቀጥላል እና የእኛም በኢትዮጵያም ያሉ ምሁራን በዚሁ በጥናቱ ላይ ይሳተፋል። ሰሎሞን አባተንና እንግዶቹን እናመሰግናለን። ይህ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው የሁድ ፕሮግራም ነው። እስከ አራሳ ድረስ ይቀጥላል። ወደ ቀጣዩ ዝግጅት ለመሻገር ንጉሱ ታምሬ አንድ ዜማ ጋብዥ እያለኝ ነው። ተሾመ ምትኩን ይዘንላቸዋል Thank i'm ለጊዜ ደግሞ አዲስ ከተጀመረው የጋቢና ቪኦኤ የወጣቶች ፕሮግራም አዘጋጆች ያገኘነው ነው። የጋቢና ቪኦኤ ያለፉት ሁለት ቀናት ከነበሯቸው ፕሮግራሞች የሽሮና የበርበሬ ንግድን በድረገጽ ከጀመሩ ሁለት ኢትዮጵያውያን ጋር እንዲሁም ስለ ጡት ካንሰር ህመም ከሕክምና ባለሙያ ዶክተር ቦጋለ ሶሎሞን ጋር ያደረጉት ቆይታ ኢትዮ ጃዝን የተመለከተ ውይይት ከታዋቂ ሙዚቀኛ ከሙላቱ አስታጥቄ ጋር የተካሄደ ውይይት ይኖራቸዋል። ማጠቃለያ ዜና አሰምተን እስከምንሰናበት ሙሉ ፕሮግራሙን ተጋሪ እንደምናመሻችሁ ውድ የመስታወት ፕሮግራም አድማጮች፣ ዛሬ እኔና መስታወት እዚህ ስቱዲዮ የመስታወት ፕሮግራም ላይ ጣልቃ ገብተን አንድ ነገር ይዘንላችሁ መጥተናል። ባለፈው ሳምንት የተጀመረው አዲሱ የጋቢና ቪኦኤ የተሰኘው የወጣቶች ፕሮግራም ያስተላለፋቸውን ጥቂት ፕሮግራሞች ለዛሬ ደግመን ልናሰማችሁ እዚህ ተገኝተናል። መስታወት ባለፈው ሳምንት ከተላለፉት ፕሮግራሞች የተወሰኑትን ነው ዛሬ ይዘን የመጣ ነው። እውነት ነው? አዎ፣ የተወሰኑትን ይዘን መተናል። አንደኛው ሜሽ ካርት የኢንተርኔት የሽሮና የበርበሬ ገበያን ከመሰረቱ ሁለት ኢትዮጵያዊ ወጣቶች ጋር የነበረውን አጠር ያለ ቆይታ ፕሮግራማችን ጋቢና ቪኦኤ ነው። አሁን የኔና ያንችም እዛ ላይ ያስደመጥነውን እንዲህ ሄኖክ ሰማዝጌርና እኔም መስታወት አድርገው በጋራ እንደዚያ አቅርበነው ነበር። መስታወት አቤት ሄኖክ ሽሮ በርበሬ፣ የምንሽሮ እንዳትኝ፣ ባይሆን የምንሽሮ የምን በርበሬ። እንዲያውም ለምን ይህንን ጥያቄ ጋሻ በራ ሞላ አይጠይቅም? አቤት ጋሻ በራ። አይ መርካቱ ሰው በሌሊት ወጥቶ አትክልት ጥራጥሬ እህሉን ሸምቶ፣ አይ መርካቱ፣ የሰው ብዛቱ፣ የእቃው አይነቱ፣ መንገዱ ጥበቱ፣ አይ መርካቱ። መስታወት እዚህ ዋሽንግተን ዲሲ አካባቢ ነው የምትኖሪው አይደለም? እውነት ነው። ከኢትዮጵያ ታዲያ እቃ በምትፈልጊ ጊዜ ሽሮ በርበሬ፣ ቅመም፣ መጽሐፍ ቶዘት ስፈልጊ ምንድን ነው የምታረጊው? ሄኖ ኬሄ ይጠየቃል። እድሜ ለወዳጅ ዘመድ። እሱስ ደግ ነው ማስቸገር ባይሆን በዛ ላይ በአንቺ ቢደርስ ረብጣ ዶላር ከፍለሽ የገዛሽው ሻንጣሽ ኮሰረት ኮሰረት ሲል ትንሽ ያስከፋል አይደል? እኔ ኮሰረት አልጠላም በጣም ነው የምወደው የኮሰረት ሽታ። ቆይ ቆይ ሻንጣ ብርበራ ከመጀመር በፊት ለምን ጥያቄ ያበዛ? እሱስ ነገርን ነገር ያነሰዋል እንዲሉ ነው እንጂ በሁለት ወጣቶች የተመሰረተ አንድ የኢንተርኔት የድረገጽ ገባ ያለ ኢትዮጵያዊ ምርቶችን ለተገልጋዮች ያቀርባል። ለየት ለየት ያሉ ስራ ፈጣሪዎች ለየት ያሉ ስራ ፈጣሪዎች በመሆናቸው ዛሬ እነርሱን የንግድ ስራ አልፎም ደግሞ በወጣት ስራ ፈጣሪነት ዙሪያ የተሰናዳ ዝግጅት ይዘናል። መሽካርት ይባላል ድረገጹ። የመሰረቱት መስፍን ጌታነህና ሽመልስ መኮንን የሀሽታግ ጋቢና ቪኦኤ እንግዶቻችን ይሆናሉ። በቀጥታ ለጋቢና ቪኦኤ ተሳፋሪዎች፣ አድማጮች ጥያቄዎች መልስ ይሰጣሉ። በቅድሚያ አንድ ስፍራ አናቁም፣ አርሊንግተን ቨርጂኒያ። መስፍንና ሽመልስን አሳፍረን የጋቢና ጉዞአችን ይቀጥላል። ጋቢና ሰላም። የጋቢና ቪኦኤ ተከታታዮች አሁን የምንገኘው አርሊንግተን ቨርጂኒያ ነው። ከጀርባ የምትመለከቱት ሜሽካርት የሚባል የድረገጽ ገበያ መስራቾችን ልናነጋግር ነው። እዚህ አብረውን ይገኛሉ መስፍን ጌታነህና ሽመልስ መኮንን ናቸው። የመጀመሪያ ስማቸውን አጋጭተው ነው ሜሽ ካርት ያሉት። እንግዲህ ስለ ሜሽ ካርት፣ ስለ ወጣት ስራ ፈጣሪነት፣ እንደዚሁም ደግሞ እናንተ የጋቢና ቪኦኤ አድማጮች ተከታታዮች ያሏችሁን አስተያየቶች ይዘን ሙሉ ዝግጅት የምናደርግበት ይሆናል። ላስተዋወቃችሁ እና ወደ ስራቸው እንመለስ። በመጀመሪያ ለጋቢና ቪኦኤ እንግዳ አርገ ስለጋበዝከን ከልብ እናመሰግናለን። ስሜ ሽመልስ መኮንን እባላለሁኝ። የሜሽ ካርት ከመስራቾቹ ከመስፍን ጋር አንዱ ነኝ። አሜሪካን ከመጣ ወደ ሰባት ዓመት ያክል አስቆጥር ያለውኝ አብዛኛውን ጊዜን ኢኮኖሚስት ሆኜ መስራት ነው ያሳለፍኩት። ወደ ሁለት ዓመት ያክል ደግሞ አናሊስት ሆኜ አገለግል ነበረ። እንግዲህ አሁን አብዛኛውን ጊዜን የማጠፋው ዜመሽካር ዳት ካም የተሰኘ የኢትዮጵያኖች የድረገጽ ገበያን እሱን በመምራትና በማስተዳደር ነው። ሁለት ሆናችሁ በቡድን ነው የምትሰሩት። መስፍን እስኪ ራስን አስተዋውቅ። ስሜ መስፍን ጌታነህ ይባላል። እዚህ ሀገር የመጣሁት አንድ 17 ዓመት ሆኖኛል። የኢትዮጵያ ነው ሀይ ስኩል ጨርሼ እዚህ የመጣሁት ከዛም ኤሌክትሪካል ኢንጂነሪንግ ነው ያጠናሁት ዩኒቨርሲቲ ኦፍ ኒው ኦርሊንስ። እዛ ተመርቄ ለስራ እዚህ ዩ ኤስ ፓትንት ትሬድማርክ ኦፊስ ለስራ መጥቼ እዚህ ሰባት ዓመት ሰራ ነበረ እና ከዛም በኋላ ነው ወደዚህ ወደ ሜሽ ካርትን ለመስረት ከሽመልስ ጋር ስራ ትተን ወደዚህ የመጣ ነው ማለት ነው። ኒው ኦርሊንስ ነው የተማርኩት ስትል ያው ቅመምም የኢትዮጵያ ቅመም በርበሬም አለ እና የቅመም ትውውቅህም ከአዲስ አበባ መጥቶ ኒው ኦርሊንስ የቅመም ሀገር ነው በጣም የሚያቃጥሉ የሚባሉ የበርበሬ አይነቶች የምታይበት ሀገር የዛሬ ሁለት ሳምንት እዛ ነበርኩኝ ሌላም ብዙም ነገር አለ ስንት ሌላ ጊዜ እንጫወታለን ሁልጊዜ እንግዲህ ምን ስትሉ አሰባችሁት እንዴት አሰባችሁ እንግዲህ ሀሳቡ ለረጅም ጊዜ በውስጣችን ሲመላለስ የነበረ ነገር ነው። ሜሽካርት ሳይሆን ከዛ በፊት ብዝነስ መስራት የሚለው ነገር ግፊቱ አዲስ ብዝነስ ፈጥረን ወደ ገበያ እንገባለን የሚለው ነገር ነበረ እና ሀሳብ ስታነሳ ስትጥል፣ አንዱን ታነሳዋለህ የሚሆን ይመስልሃል፣ ከዛ ወይም በቂ ሚዛን አነሳም፣ ከዛ ትጥለዋለህ። ሌላው አይነት ነገር ይመጣል እና መጨረሻ ላይ ግን ሜሽካርት የሚለው ሀሳብ ሲመጣ ትልቅ ሀሳብ ነው። ትልቅ ሀሳብነቱ ለምንድን ነው? አሁን በተለምዶ የኢትዮጵያ ምርቶች የሚገዙት ሰው ኢትዮጵያ ሄዶ ራሱ ተሸክሞ ይመጣል፣ ወይም ዘመድ እና ጓደኛ አስቸግሮ እንዲያመጡለት ያደርጋል፣ ወይም ደግሞ አሜሪካን ሀገር የሚገኙ ኢትዮጵያን ሱቆች ሄዶ እነሱን ተመላልሶ ቤቱ በሚያመጣበት ሂደት ነው ያለው። እንዲሁም ደግሞ ሻንጣ ያስፈልጋል ወደ ኢትዮጵያ ሆነ የበርበሬ ሻንጣ መቼም ቢሆን ለበርበሬ ብቻ ሁልጊዜ የተሰራ ልክ ነው ሻንጣ ያስፈልጋል። ሰው ማስቸገራል። ለቫኬሽን ከሄድክ የቫኬሽን ጊዜህን ጥለህ በርበሬ፣ ሽሮ ሜዳ፣ መርካቶ ልብስ ፍለጋ መንከራተት አለብህ። እዚህ ደግሞ አየር መንገድም ስትገባ ከሚገቡት ላይ ነው ከስተምስ ላይም ራሱ ብዙ ችግር አለው። በተለይ ደግሞ ከትልቅ የአሜሪካ ከተሞች አብዛኛው ኢትዮጵያ የሚገኙበት ዲሲ፣ አትላንታ፣ ሎስ አንጀለስ ውጭ ያሉ ኢትዮጵያኖች ስትመለከት በጣም የኢትዮጵያ ምርት ይናፍቃቸዋል እና አሁን ግን የምንገኝበት አንደኛው ክፍለ ዘመን ላይ ያ ነገር መቅረት ያለበት ነገር ነው። አሁን ባለው ቴክኖሎጂ እና ይሄ ትልቅ ሀሳብ ነው። የኢትዮጵያ ምርቶች ከኢትዮጵያኖች ጋር ማገናኘት የሚለው ነገር ሲመጣልን ለእኛ ለውስጣችን ውስጣችን ትልቅ ቻሌንጅ ነው። ያንን ቻሌንጅ ለህብረተሰባችን መፍትሄ ብንፈልግለት እኛን የሚያስደስት ነገር ሆኑን አገኘነው። አንደኛ እሱ ነው። ስለዚህ ሰው ማስቸገር ይቀር ነው እያላቸው ያላቸው በትክክል አዎ። የጋቢና ቪኦኤ ዝግጅት ይቀጥላል። መስፍንና ሽመልስ እዚህ ይገኛሉ። እንኳን ደህና መጣችሁ ወደ ስቱዲዮ እንኳን እንግዲህ ለእናንተ ጥያቄ እንዲያቀርቡ አድማጮቻችንን ጋብዘናል ውይይቱ አሁንም በማህበረሰብ ድረ ገጾች ቀጥሏል ከ ከአስራ ሰባት ሺህ በላይ ሰዎች ናቸው የተመለከቱት በወጣት ስራ ፈጣሪነት አዲስ ቴክኖሎጂን በመጠቀም ዙሪያ በርካታ አስተያየቶች ናቸው የደረሱን ስለ መሽካርትም እንደዚሁ ደሳሌን ገብረ ማርያም እናስቀድም መጽሐፍትና የባህል ምናምን ያላችሁት ይሁን ግን ይህንን ሽሮና በርበሬ ኢንተርኔት ላይ መስቀል ተውን ባካችሁ ለዚህ ነው እንደ ሰማይ ራቀን በፈጠራችሁ አትነካኩብን። ስለዚህ ዋጋ ታስወድዱብናላችሁ መሰለኝ መልእክቱ። ለኤክስፖርት በሚቀርብ ጊዜ ዋጋ ይወደድብናል መሰለኝ መልእክቱ። እንዴት ታዩታላችሁ የደሳለኝ ገብረማርያምን መልእክት? እንግዲህ እኛ የመሽካርት ወደ ገበያ ስንገባ አላማችን አንደኛው የሰውን እንግልት ለመቀነስ ነው። እንግልት ስንል ምን ማለት ነው? አሁን ለምሳሌ ከኢትዮጵያ በርበሬ፣ ሽሮ፣ መጽሐፍ፣ ልብስ የሚመጣበትን መንገድ ብትመለከት ሰው አይዘር ራሱ ሄዶ ያመጣል፣ ወይም ቤተሰቡን ያስቸግራል፣ ወይም የሆነ ሰው ኢትዮጵያ ይሄዳል ሲባል ይህን አምጣልኝ የተባለ እዚህም ከመጣ በኋላ ከአንዱ ቦታ አንዱ ቦታ ከተማ በመጓዝ ያለ ትልቅ እንግልት አለ እና አሁን እኛም እሱን እንግልት ተመልክተን ዘመኑ የደረሰው ሀያ አንደኛው ክፍለ ዘመን ላይ ሰው የሚወደውን የኢትዮጵያ ምርት ለማግኘት በዛ ሁሉ እንግልት ውስጥ ማለፍ የለበትም። ቤቱ ቁጭ ብሎ የሚፈልገውን ነገር ቢያዝ ቤቱ ድረስ ሊመጣለት ይችላል። የሌለውን ምርት ወይም ደግሞ ከሰው ላይ የቀማን አይደለም የምናመጣው። በእያንዳንዱ ሰው ሻንጣ ተጭኖ የሚመጣውን ሰው በማስቸገር የሚመጣውን ነገር እኛ ሞር ስርዓት አስይዘን እዚህ አሜሪካ እንዲመጣ እናደርጋለን። ፈጣንና በሚመች መልኩ ደግሞ ሰው ቤት ድረስ ሲስተሙን የአሜሪካን የሺፒንግ ሲስተም ተጠቅመን ቤቱ ድረስ እንዲደርስ ነው የምናደርገው። እዚያ ላይ እሱም ካነሳው ነጥብ ጋር በቀጥታ ብንነጋገር ኢትዮጵያ የወጪ ገበያ አቅርቦት እጥረት ገጥማት የሚያውቅ አልመሰለኝም። በተለይ እሴት ጨምረው ለውጭ ገበያ ሊቀርቡ የሚችሉ የውጭ ምንዛሬ የሚያመጡ ናቸውና ሰፋ ያለ የምጣኔ ሀብት ጥቅምም ያላቸው ናቸው። ልክ ነው። ምንድን ምን አለ ደግሞ አንድ ነገር ፍላጎቱ በጨመረ ቁጥር፣ ለምሳሌ ብዙ ፍላጎት ካለ ከውጭ ዓለም አገር ውስጥ ያለው ገበሬውም ወይም ደግሞ ኢንቨስተሮችም ያንን ነገር ገቢ እስካገኘላቸው ትርፍ እስካገኘላቸው ድረስ ብዙ አምርተው ማቅረብ ይችላሉ። ምክንያቱም ነው ትንሽ አትራፊ ከሆነው ዕቃ ተነስተው ወደ ሞራ አትራፊ ወደ ብዙ ትርፍ የሚያስገኝላቸው ምርት ላይ ገብተው ማምረት ይችላሉ ማለት ነው እና ኢኮኖሚክስ ላይ ሰፕላይ እና ዴማንድ እንደምንለው ነገር ነው ማለት ነው እና የዛን ያክል ችግር ያለ ወይም ይኖራል ብለን በእኔ ግምት አላስብም መሽ ካርቶች እናመሰግናለን እዚህ ድረስ ለመታችሁ ለደሳለኝ ገብረ ማርያም አስተያየት ለሰጠው አስተያየት መልስ ሰጥታችኋል ደሳለኝንም ለተሳትፎ እናመሰግናለን አለም ክብረት ደግሞ የሰጠችው አስተያየት አለ በአማዞን ነው የምትገኙት ወይስ የራሳችሁ ድረ ገጽ አላችሁ አለም ክብረት የራሳችን ድረገጽ አለን። እሱም ሜሽ ካርት WW ሜሽ ካርት ኤምኤስች ሲኤአርቲ ዳትካም ካም ላይ ነው። ስለዚህ መገቤት የሚፈልጉትን ነገር በዛ ማግኘት ይችላሉ ማለት ነው። አለም ክብረት ያደረሰችን። ለነገሩ አለም የወንድም ስም ሊሆን ይችላል። ወንድም ከሆንክ እንግዲህ አለም፣ በሴትም በሁሉም እንግዲህ መልእክቱ ይድረስ ይድረስሽ። ሌላኛው ዳዊት ንጋቱ አይ ተመችቶኛል ብሏቸዋል። እናመሰግናለን። እኛም ስለተመቸው ደስ ብሎናል። ከአሁን በፊት አንድ ኖርዝ ዳኮታ የሚገኝ ሰው ነበር። እና ኖርዝ ዳኮታ አሜሪካ ውስጥ የሚገኝ ስቴት ነው። በጣም ራቅ ያለ አበሻ የማይገኝበት ሱቅ የሌለበት ቦታ ነው። እና እዛ የሚገኝ ሰው የኢትዮጵያ ምግብ ወይም ደግሞ ኢትዮጵያ ቃል ለማግኘት ያስባል እንጂ ለማግኘት በጣም አስቸጋሪ ነው። እና የማዲንጎ ሲዲ ወጥቶ ያንን የማዲንጎ ሲዲ ከኛ ዌብሳይት ላይ ገዝቶ ስለደረሰው በጣም ደስ የሚል መልእክት ጽፎልን ነበረ። እና እንደዚያ ነው መልእክቶች ዳኮታ ላይ እየዘፈነ ነው ማለት ነው። ለሱ ብቻ ሳይሆን ለጎረቤቶቹ ለአካባቢውም ሳያሰማ አይቀርም ይመስል ይመስለኛል ና እንደዚህ አይነት ነገር መልእክቶች እና ምላሾች ስናገኝ እኛ ደግሞ ሞር በርትተ እንድንሰራ የሚያደርገን የህሊና ምግብ ነው። የምታደምጡት የአሜሪካ ድምጽ ሬዲዮ ጣቢያን የመስታወት ፕሮግራምን ነው። ላንሰንት በኢትዮጵያ ስለ ካንሰር ጥናትና ምርምር ባቀረበው ጽሁፍ፣ በሀገሪቱ የካንሰር ታማሚዎች መዝገብም ሆነ ቁጥርን የሚገልጽ ሰነድ የለም ብሏል። አንድ የካንሰር ማዕከል እንዳለ ነው ላንሰንት የሚገልጸው። አዎ ጥቂት ነርሶችና ሐኪሞች በዚህ የካንሰር ማዕከል ከመላ ሀገሪቱ ለሚመጡት ታካሚዎች በአግባቡ ቁሳቁሶችና የዳበረ አሰራር ልምድ በሌለበት ማዕከል ነው ሕክምናውን የሚሰጡት። ያው አንቺ ጽዮን ግርማ በጥቁር አንበሳ ሆስፒታል ያለውን የሕክምና አሰጣጥ ለጋቢና ቪኦኤ የወጣቶች ፕሮግራም ነው። ቀደም እንደነገርናችሁ በአጭሩ እንዲዘግባው ነበረ። ጤናማ የሆኑ ሴሎች ወደ ካንሰርነት እንዲቀየሩ የሚያደርጉ ምክንያቶች በርካታ መሆናቸውን የተለያዩ የህክምና ባለሙያዎች ይጠቅሳሉ። የተመጣጠነ ምግብ እጥረት፣ ለካንሰር አጋላጭ የሆኑ ምግቦች መመገብ፣ የአካል ብቃት እንቅስቃሴ ያለማድረግ፣ በሄፒታይተስ ቢናሲ መጠቃት፣ የአካባቢ መበከል፣ ከስነ ተዋልዶ ጋር የተያያዘ ችግር እንዲሁም በዘርና በሌሎች ምክንያቶች ማንኛውም ሰው በካንሰር በሽታ ሊያዝ ይችላል። በአሁኑ ወቅት በኢትዮጵያ ከፍተኛ ጉዳት እያደረሱ የሚገኙት የማህፀን ጫፍና የጡት ካንሰር መሆናቸውን የህክምና ባለሙያዎች ይናገራሉ። ዶክተር ቦጋለ ሰለሞን በካንሰር ህክምና ከ24 ዓመታት በላይ አገልግለዋል። ከዚህ አገልግሎት ዘመናቸው 22 ዓመቱን በኢትዮጵያ ብቸኛ በሆነው የካንሰር ህክምና አገልግሎት መስጫ ማዕከል ውስጥ ነው የሰሩት። እንደ እርሳቸው አገላለጽ ቁጥሩን በውል ባያውቁትም በግምት ከ40 ሺህ በላይ ህመምተኞችን ጎብኝተዋል። ስለ ጡት ካንሰር ህክምና ኢትዮጵያ ውስጥ ስላለው የህክምና ሁኔታ አነጋግሬያቸው ነበር። መጀመሪያ በሚነሳበት ጊዜ ምንም አይነት ምልክት ላይኖር ይችላል። ግን እያደገ በሚመጣበት ጊዜ አንዱ በጡት ላይ የሚከሰት እብጠት ሊሆን ይችላል። ያ እብጠት በመጀመሪያ ደረጃ ህመም የሌለው ሊሆን ይችላል እና ህመም የሚኖረው እያደር የህመሙ እየተነከረ በሚሄድበት ጊዜና በሽታውም ከፍተኛ ደረጃ ላይ እየደረሰ ሲሄድ ነው መምጣት የሚጀምረው። ደረጃው አነስተኛ በሆነበት ሁኔታ ላይ ምንም ነገር አይ እና በአጋጣሚ ጡታቸውን በተለይ ደግሞ በየወሩ የሚፈትሹ ያ ልምድ ያላቸው ህመሙን በእብጠት መልክ አነስተኛ እያለ ሊያገኙት ይችላሉ። ነገር ግን ጡታቸውን የማይፈትሹት ህመሙን የሚያውቁት ከፍተኛ ደረጃ ላይ ከደረሰና ህመም ሲሰማቸው ነው። የጡት ካንሰር እንዳለባት ካወቀችና ህመሙ በግልጽ ማጥቃት ከጀመራት በኋላ የሚፈጥረውን የህመም ስሜት ዶክተር ሰለሞን ሲያብራሩ ህመሙ በመጀመሪያ አነስተኛ ሊሆን ይችላል። እየጨመረ በሚሄድበት ጊዜ ደግሞ እረፍት የሚነሳ እና በጣም የሚያሰቃይ ሊሆን ይችላል እና ያ እንደ ህመሙ ደረጃ የተለያዩ የህመም ማስታገሻዎች መስጠት እስካልተቻለ ድረስ ህመምተኛው በጣም በጣም የሚሰቃይበት ሊተኛ የማይችልበት ምግብም ደግሞ ለመብላት የሚያስቸግርበት ሁኔታ ላይ ሊደርስ ይችላል። የጡት ካንሰር ደግሞ የተለያየ ነው። እድገቱ አንዳንዱ ምንም ህክምና ሳይኖረው ለብዙ ጊዜ ሊቆይ ይችላል፣ ለህመምተኛው አዝጋሚ ሊሆን ይችላል። አንዳንዱ ደግሞ በጣም ፈጣን ሊሆን ይችላል። በተለይ ለምሳሌ ወደ ጉበት፣ ወደ ጭንቅላት፣ ወደ አከርካሪ፣ ወደመሳሰሉት በሚሄድበት ጊዜ ሊፋጠን ይችላል። የጡት ካንሰር በአነስተኛ ደረጃ ላይ ያለ ተገቢ ህክምና ማድረግ ካልተቻለ አንዲትን ሴት ከብዙ ስቃይ በኋላ ለሞት ይዳረጋታል። እንዲህ ያለውን በሽታ እንዴት መከላከል ይቻላል? ለዶክተር ሰለሞን ያቀረብኩላቸው ጥያቄ ነበር። ከላከል ስንል በሁለት እንከፍለው እንችላለን። አንዱ ህመሙ እንዳይከሰት ደረግ ያለበት አጋላጭ የሆኑትን ነገሮች ከላከል ማለት ነው። ለምሳሌ አመጋገባችንን የሰውነት እንቅስቃሴ በማድረግ ስነ ተዋልዶን በሚመለከት እና በዚህ በዚህ በተወሰነ መቀነስ ይቻላል። ነገር ግን ሙሉ በሙሉ ተከላክሎ ማጥፋት ስለሚያስቸግር በተለይ የጡት ካንሰር አንዱ ስትራቴጂ በአነስተኛ ደረጃ ላይ እያለ ህመሙን ማወቅ ነው። ሌላው ደግሞ ሕክምናውን በዚሁ ማደራጀት ህመምተኛው በአነስተኛ ደረጃ ላይ እያለ በሚታወቅበት ጊዜ በቂ እና ደግሞ ተገቢ ሕክምና ካለ ጡት ካንሰርን ሙሉ በሙሉ ማዳን ይቻላል። ሌላው እና መሰራት ያለበት ግን ህመሙን በአነስተኛ ደረጃ ላይ እያለ ማወቅ እና ህክምናውን ደግሞ ማደራጀት፣ የታመሙትን ሰዎች አክሞ በማዳን እንዲኖሩ ማድረግ ይቻላል። የጡት ካንሰር በአንዲት ሴት ሰውነት ውስጥ ከተዛመተ በኋላ ማዳን እጅግ አስቸጋሪ በመሆኑ በዋነኛነት እንደ ስልት የሚቀመጠው በሽታው በአነስተኛ ደረጃ ላይ ያለ ማከም ነው። እንደዚህ ያለውን ሕክምና በመስጠት በኩል ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? አሁኑ ጊዜ ያው አዲስ አበባ ውስጥ እና በትልቅ ከተሞች ነው። ያም ሆኖ ግን የመከላከሉ ማለትም በአነስተኛ ደረጃ ላይ ያለ የማወቁ ሁኔታ ገና ብዙ መሰራት ያለበት ነው። ምርመራ ተደርጎ ህመሙ በሚታወቅበት ጊዜ ህክምናውም አብሮ ጎን ለጎን እስካልሄደ ድረስ ህመሙን ማወቅ ብቻ ውጤት ሊያመጣ አይችልም። ስለዚህ እነዚህ ጎን ለጎን መሰራት ያለባቸው ናቸው። ህክምናው የተሟላ መሆን ያስፈልጋል። ምን ማለት ነው? የጡት ካንሰር ህክምና እንግዲህ የቀዶ ህክምና፣ የጨረር ህክምና፣ የመድኃኒት ህክምና፣ እነዚህ ጎን ለጎን መስፋፋት ያስፈልጋቸዋል። ከዛም በተጨማሪ የምርመራውም ሁኔታ እንደዚህ ከጎን ለጎን አብሮ መሄድ ያስፈልጋል። ለምሳሌ የፓቶሎጂ ምርመራ ዲያግኖስቲክ፣ ለምሳሌ እንደ አልትራሳውንድ፣ ማሞግራፊ፣ ቲስካን ይመሳሰለው እንደ ዶክተር ሰለሞን አገላለጽ ህክምናው በዋናነት የሚሰጠው አዲስ አበባ በሚገኘው ጥቁር አንበሳ ስፔሻላይዝድ ሆስፒታል ነው። በዋና ዋና ክልል ከተሞች ደግሞ የተወሰነ የምርመራ ማዕከላት አሉ። ነገር ግን የበሽተኛውና የህክምናው መስጫ ቦታ ቁጥር ባለመመጣጠኑ አሁንም የጡት ካንሰር በአነስተኛ ደረጃ ላይ ያለ ህክምና አገልግሎት መስጠቱ ገና ብዙ ይቀረዋል። አዲስ አበባ ጥቁር አንበሳ ሆስፒታል ውስጥ ወደሚገኘው ማዕከል ህክምና ለማግኘት ከየት አካባቢ ምን ያህል ሰው ሲመጣ ነበር በሚል አነሳውላቸው ጥያቄ ሲመልሱ እንደዚህ ዳታ የለንም። በሆስፒታል ባለው ዳታ የመቶበትን ቦታ በመጠየቅ በሚገኘው ከሁሉም ቦታ ይመጣሉ ሊመጡ ከቻሉበት ሌላ ምንድን ነው? ይሄ በቂ አይደለም። ሩቅ በሆነ ቁጥር ህመምተኞች ወደ ከተሞች የመምጣቱን እድል ይቀንሰዋል። ስለዚህ ሌሎች ራቅ ያሉ ቦታዎች ካንሰሩ ቢያንስም እንኳን ያ የለም ማለት አይደለም። እና በተለይ ደግሞ ይሄ ካንሰር ሬጅስትሪ እስካሁን ድረስ አዲስ አበባ ውስጥ ብቻ ነው የተሰራውና ክልል ከተሞችንም እንኳን ያሉበትን ሁኔታ ይሄ ነው ብሎ መናገር ያስቸግራል። በጡት ካንሰር በሽታ መያዛቸውን ካወቁ በኋላ ገና በአነስተኛ ደረጃ ላይ ያለ ወደ ሆስፒታል ቢመጡም ሕክምናውን ለማግኘት ተራ በመጠበቅ ከአንድ አመትና ከዛ በላይ በመቆየታቸው ምክንያት በሽታው ተሰራጭቶ ለከፋ አደጋ እንደሚዳረጉ ይነገራል። እንዲህ ያለ ሁኔታ አሁንም ይከሰታል። ክል ነው ይሄ የሚጠበቅ ነው። ምክንያቱም ወረፋ ስላለ በሁሉም ደረጃ ቀዶ ጥገናውም፣ በጨረሮም አካባቢ፣ በፓቶሎጂም አካባቢ እንደዚሁ የተወሰነ እንትን ስለሚኖር እንደመጣ ወዲያው ህክምናውን ለመስጠት ከኒዱና ያለው አቅርቦቱ ስለማይመጣጠን ይሄ ሁኔታ የሚጠበቅ ነው። ዶክተር ሰለሞን እንዳሉት የህክምናው አገልግሎት መስጫ ከበሽተኛው ቁጥር ጋር ያልተመጣጠነ በመሆኑ ተራ የደረሳቸው ብቻ ህክምናውን ያገኛሉ። አዲስ አበባ ውስጥ ለህክምና በሚመጡበት ጊዜ የመጠለያ ማጣት፣ ምግብ መቸገር፣ ወረፋው ረጅም መሆን እነዛ እነዛ ብዙዎች ናቸው እንደዚህ እንትን የሚያስቸግራቸው እና የአንድ ሰው ብቻ ችግር አይደለም። ይሄ በጣም ከሚያሳዝነኝና ሁልጊዜ የማየው ችግር ነው። ሴቶች በጡት ካንሰር በሽታ ምክንያት የሚደርስባቸው ስቃይ እንዲቀንስ በአግባቡም ሕክምና እንዲያገኙ ለማድረግ ምን መደረግ አለበት አልኳቸው። የጡት ካንሰር በየትኛውም ዓለም መለወጥ የተቻለው ቅድመ ምርመራ በማድረግ ህመሙ አነስተኛ ደረጃ ላይ በሆነበት ሁኔታ ላይ አውቆ ሕክምናው የተሟላ ሆኖ ህመምተኛው ተረድቶ ሊድን ስለሚችል በሁለቱም መሄዱ የሚሻል ነው ነው የምለው። አንደኛ ህብረተሰቡን ማስተማር፣ በተለይ ደግሞ ሴቶች የጡት ካንሰርን መፍራት ብቻ ሳይሆን ሊመጣ እንደሚችልም በግምት ውስጥ በማስገባት በወር አንድ ጊዜ አትሊስት ጡታቸውን ሊፈትሹ የሚችሉበትን ሁኔታ ማስተማር። ሌላው ደግሞ የማሞግራፊና የአልትራሳውንድ አገልግሎት ተሟልቶ ሊሰጥ የሚችልበትና ህክምናውም የሚሞላበት ሁኔታ ቢኖር አሁን ያለውን ሁኔታ በእርግጥ መቀየር ይቻላል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋን ስርጭት ነው። የእሁድ የመስታወት ፕሮግራም ዝግጅታችንን ነው። አው ኢትዮ ጃዝ የተፈጠረው በ 1950 ዎቹ በሙላቱ አስታጥቄ እንደሆነ ብዙዎቹ ይስማማሉ። ስለ ኢትዮ ጃዝ ልናወራችሁ ፈልገን ነው ትንሽ ከጋቢና ቪኦኤ የወጣቶች ፕሮግራም ላይ ቀንጭባ አድርገን ለእናንተ እያስደመጥን ያለ ነው። ዛሬ ሙላቱ አስታጥቄ የተወለደው ጅማ ነው። ረቂቅ ሙዚቃን ለማጥናት ወደ ብሪታንያ ትሪኒቲ ኮሌጅ በተጓዘበት ጊዜ ከብሪታንያ ታላላቅ ሙዚቀኞች ጋር አብሮ የመስራት እድሉን አግኝቶ ነበር። የራሱ መለያ የሆነውን ኢትዮጵያዊ ዜማዎችን ከምዕራባውያኑ ጃዝ የሙዚቃ ስልት ጋር በመደባለቅ ከሀገር ባለፈ የውጭውን አድማጭ ቀልብ የገዛ ሙዚቃን መፍጠር ችሏል። መስታወት አድራጋው ከሙላቱ አስታጥ ጋር አጭር ቆይታ አድርጋለች ተከታተሉት። ዘመኑ ብቸኛ የጃዝ ኮሌጅ በነበረው የቦስተኑ በርክሌ ኮሌጅ ብቸኛው አፍሪካዊ ተማሪ የነበረው ሙላቱ አስታጥቄ በአብዛኛው በአምስት ድምጾች ላይ የተመሰረተውን የኢትዮጵያን ሙዚቃ በምዕራባውያኑ አስራ ሁለት ድምጽ ላይ በተመሰረተው የሙዚቃ ድምጾች ህብርና ዘመናዊ የሙዚቃ መሳሪያዎችን በመጠቀም አዲስ የሙዚቃ ስልትን የፈጠረ በመሆኑ የኢትዮ ጃዝ አባት የሚል መጠሪያ ተሰጥቶታል። ለምሳሌ የኢትዮጵያ ቅንጅቶች አራት የተለያዩ ቅኝቶች ይኖሩናል። አምስት ድምፅ ላይ ተመስጥተው ነው ሙዚቃውን የደረሰው የሚቀናበሉ የሚሄደው ማለት ነው። ይህ እንግዲህ ኢትዮ ጃዝ እንዳልኩሽ ዛሬ ሀምሳ ሶስት ሀምሳ አራት አመት በፊት እነዚህን አምስት ድምፅና አስራ ሁለቱን ድምፅ በመደባለቅ ማለት ነው። ኢትዮ ጃዝ አስራ ሁለቱ ድምፅ ያለው ቅኝቶች የኢሮፓን ቅኝቶች ትንሽ ጠንካራ እና ከባድ ስለሚሆን ከኛ ጋር ሲደባለቅ በጥናት በምርምር ሁለቱን ለማዋሀር ካልተደረገ በስተቀር ለሚያዳምጠው ሰው ያ የእኛ ቅንጅትን ኦልሞስት ሊደመስሰው ስለሚችልና ራሱ ካሬክተሩ ቢዩቲው በቀላሉ ሉዝ አድርጎት ወደ የማይሆን ነገር ላይ ሊሄድ ይችላል። እንዳልኩልሽ በክሬም ተመርምሮ አንድ አይነት ሰረግ አንድ አይነት መንገድ አቅጣጫ ይዞ የሄደ የሙዚቃ ስልት በመሆኑ ይህንን ሬኮግኒሽን ማግኘት ተችሏል። በአጠቃላይ የጃዝ ባህሪ በኢምፕሮቫይዜሽን ወይም ያልተጠና የሙዚቃ ፈጠራ ችሎታ ላይ የተመሰረተ ነው። በአንድ የሙዚቃ ዜማ ላይ እንደ ሙዚቀኛው የሙዚቃ አገላለጽ ዜማውን የመጫወት ነጻነትም አለው። ኢትዮ ጃዝም በዚህ ላይ የተመሰረተ ነው። በመድረክ እንዳሻው ሲታዘዝ ዜማው ታዲያ ቀዳሚ ሀሳቡን ወይንም በዚህ ምሳሌ ኢትዮጵያዊነቱን እንዴት ይጠብቃል? ሙዚቃ ደራሽ የምትይው አለ፣ ሙዚቃ አቀናባሪ የምትይው አለ አደለም? እነዚያ ሙዚቀኞች መጥተው የተሰጣቸው ነው የሚሰሩት እንጂ እነሱ ፈጥረው የሚሰሩት ነገር አለ። አንቺ በምትፈልጊው አካሄድ ይሄ ነው ካሁን ልዩነት። አሁን ኢትዮ ጃዝ ፈረንሳይ ይሰራል፣ አሜሪካን ይሠራል፣ ጣሊያን ይሰራል፣ የትም ይሰራል አደለም? አሁን ኢምፕሮቫይዜሽን ማለት ያንን ከለሩን ሳያለቅና ቢዩቲውን ይዞ በዛ ላይ ነው እነሱ የሚሰሩት እንጂ በምንድን ላይ ኮርዳር ፕሮግሬሽኑ ካልተሰጣቸው ምን ላይ ነው ሶሎ የሚያደርጉት? አምስቱ ልብስ አብሾ ከተሰጣቸው ኮዱ ውጪ አንዳንድ ሙዚቀኛ እንደፈለገ የሚሰራ አለ። አሁን ከእኔ ጋር የሚሰሩት ኢሮፕ ውስጥ እንግዲ ሀገር ያሉ ቶፕ ጃዝ ሚዚሽኖች ናቸው የኔ ባንድ ማለት ነው። ነገር ግን አራት ዓመት አብረን ነው የሰራነው። እንዴት እንደሚሰሩ እንዴት እንደሚሄዱ እንዴት እንደሚያደርጉ ወደ ሌላ ድምጽና የሌላ ሕይወትን እንዳያመጡ እሱን ተከታትዬ ጠብቄ የኢትዮ ጃዝ ቢዩቲውን እንዳለ ይዘው እንዲሄዱ ነው የምናደርገው። ሙላቱ አስታጥቄ ለሙዚቃ ስራዎቹ ክብርና በባህል ላይ ላደረገው ታላቅ አስተዋጽኦ እንደ አውሮፓውያኑ አቆጣጠር በ2012 የክብር ዶክተርነት ማዕረግን ከበርክላ ዩኒቨርሲቲ አግኝቷል። የኢትዮጵያ ብሔር ብሔረሰብ ሙዚቃን ብንመረምር ለምዕራባውያኑ ሙዚቃ የበኩሉን ታላቅ አስተዋጽኦ አድርጓል። የኢትዮጵያ ሙዚቃ የበለጠ ምርምርና ጥናት ተደርጎበት ለዓለም በስፋት መተዋወቅ አለበት ይላል። የአርሼ ብሔሮችን ብትወስጃቸው ከአምስቱ ድምፅ ካልፎ አስራ ሁለቱን ድምፅ የሚሰሩ ብሔሮች ናቸው። በተለያየ ባምቡ ቆርጦ ማለት ነው። ሳይንቲስት ሲሆኑ የጃዝ ሙዚቀኞች ናቸው ማለት ነው። ግን አሁን እንደነ ቻሊ ፓርከር፣ እንደነ ኮልትሬን፣ እንደነ ማይልስ እና እነዚህን የመሳሰሉ ታላላቅ ጃዝ ሰዎች ብታነሻቸው፣ በተለይ ኢምፕሮቫይዝ የሚያድሩበት ሰዓት ሁለት ዲሚኒሽ ስኪሎች አሉ የሚጠቀሙባቸው ማለት ነው። የደራሽ ብሔር ደግሞ አንዱን ዲሚኒሽ ይሰራዋል እና እንግዲህ የነበረው ጥያቄ ደግሞ እነሱ ነበሩ በፊት ወይስ እነ ቻሊ ፓርክ ነበሩ ወይስ እነ ዲቢሽ ነበሩ ነበር፣ አንዱ ትልቁ ጥያቄ ማለት ነው። ስለዚህ ኢትዮጵያ ለጃዝ የሙዚቃ እድገት ኮንትሪቢዩት ያደረገችው ሪትሙን ብቻ ምና ሳይሆን ፎር ደ ሳይንስ ኦፍ ጃዝ ኮንትሪቢዩት አድርገናል ማለት ነው። ትሩ እነዚህ ብሄሮች ማለት ነው። ኢትዮ ጃዝ በሀገር ውስጥ ያለው አቀባበል ምን ይመስላል? ምን ያህል ይህን ሙዚቃ የኢትዮጵያ አድማጭስ ተረድቶታል? ያለው ስድገት ታውቂው እንደሆነ አፍሪካን ጃዝ ቪሊጅ የሚል ንሰር ፖይንት ዋን ላይ ጃዝ ምን እንደሆነ፣ ኢትዮ ጃዝ ምን እንደሆነ፣ የዓለም ሙዚቃ የሀገራችን ሙዚቃዎችን ሁሉ በትንተና የሚዘጋጅ ፕሮግራም ነበር፣ ሰባት ዓመት ያህል ማለት ነው። እንደ ጃዝ አፍቃሪዎች ብዙ መንገድ ከፍተዋል። ብዙ ሰዎችን ፈጥሯል፣ ያ ፕሮግራም። አሁን ከድሮ የጃዝ የሙዚቃ አፍቃሪና አድማጮቹ በጣም በዝተዋል ነው ብዙ ወጣቶች እንዲ ያዳምጣሉ። ላም በእውነት ሚድል ኤጅም ላይ ያሉ ጃዝ ሙዚቃ ማዳመጥ መውደድ ጀምረዋል። ኢትዮ ጃዝም ከበፊቱ ጥሩ ተደማጭነት አለው። የኢትዮ ጃዝ የሙዚቃ ስልት የኢትዮጵያ መለያ ነው። ከዓለም አድማጭ ጋር የሚያግባባን አንዱ ቋንቋችንም ሆኗል። ወጣት ኢትዮጵያዊ ሙዚቀኞች በዚሁ የሙዚቃ ስልት ላይ በብዛት እየተሳተፉ ሙዚቃን እየሰሩ እያስደመጡን ነው። የኢትዮ ጃዝ አባት ሙላቱ አስታጥቄ የተጓዘበት መንገድ ረጅም ነው። ለተተኪ ትውልድ ታላቅ ምሳሌነቱን ያስመሰከረ ሙዚቀኛም ነው። መልካሙን ሁሉ እየተመኘን በሌላ ጊዜ በሰፊው እንግዳችን አድርገን የሕይወት ተሞክረውን እንዲያካፍለን እንጋብዘዋለን። ጋቢና ቪኦኤ በአሜሪካ ድምጽ ሬዲዮ ጣቢያ እየተዘጋጀ የሚቀርብላችሁ አዲስ የወጣቶች ፕሮግራም ነው። ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ለእናንተ እየተዘጋጀ የሚቀርብላችሁ ፕሮግራም ነው። አድምጡት፣ ተሳተፉ። የወጣቶች ፕሮግራም ነው። ሁላችሁንም ወጣቶች እየጋበዘና ያለ ነው። ለዛሬ በሙላቱ አስታጥቄ ሙዚቃ ሚሰናበታችሁ፣ ደህና ደሩ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታየ ነኝ። ፕሮግራሙን ከመራልን ከንጉሡ ታምሬ ጋር ደህናደሩ እንላለን።